ياكي إيه أسرى صوات يمس أدادات سنسرعتن ويم أداب يدك ملس عندنا سقابة قراءة ناسك أدمي قبال لو هلتنا كمقبعة أنديه ألال بسم الله اللهم إني أعوذ بك من الخبث والخبائث ترقم بأله الله سم الله هوي ከክፉ ወንድም ሆነ ሴት ጂን በአንተ እጠበቃለሁ። ሶስተኛ የአላህ ስም የተጠቀሰበትን ነገር ይዤ አልገባም። አራተኛ ስጸዳዳም እደበቃለሁ። አምስተኛ በምጸዳዳበት ጊዜ አላወራም። ስድስተኛ ሽንትም ይሁን ሰገራ ስጸዳዳ ወደ ቂብላም አልዞርም፣ ጀርባዬንም ለቂብላ አልሰጥም። ሰባተኛ ነጃሳን ለማስወገድ ግራ እጄን እጠቀማለሁ እንጂ ቀኝ እጄን አልጠቀምም። ስምንተኛ ሰዎች በሚጓዙበት መንገድ ወይም ጥላ ስር አልጸዳዳም። ዘጠነኛ ከተጸዳዳሁ በኋላ እጄን እታጠባለሁ። አስረኛ ቀኝ እግሬን አስቀድሜ እወጣለሁ፣ ጉፍራነክ እላለሁ።